ለኪደሎ ዘኤም ኩሎሙ ቅዱሳን ተሳአሊለነ ወምለተጸጋ

يا ابي امكر ما في الواكر بيال <سؤال> انت رمان مكاز مدنا وساليت اي وتال نفساتنا سال لنا መድኃኒነ ኢየሱስ ክርስቶስ ያጽና በርትይተ ሃይማኖት ውጣሚ ነዚያሁ ይጸግዋነ ሳይሎ ወምህረቶ ይስረይ ኃጢአተነ ሌለነ ይለና ቅድስት ጸሎታ ለማርያም ወስለታ ያድህነንማ ተወልዳ ምሮ ላስጨረሰን ለፈጣሪያችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። እንዲሁም ለነ ምክንያተ ድህነት ለሆነችው ለመረጣት ለቅድስት እናቱ ለድንግል ማርያም ክብር ምስጋና ይሁን። አሜን።